ዶክተር አሰፋ እስኪ አሁንም እዚሁ ዙሪያ የሚነሱ ጥቂት ነጥቦችን መልከት እናድርግ። ግራና ቀኝ የሚታዩ ጭብጦችን ላስቀድም፣ እናም ጥያቄን አስከትላለሁ። ከምርመራው አቅም ውስንነት ቁጥሩ ከአንድ መቶ ሚሊዮን በላይ ለሚገምተው ህዝቧ ሁለት ሚሊዮን ሰው ያህል ብቻ በተመረመረበት ሀገር በኮቪድ የሚሞቱ ሰዎችን ሙሉ በሙሉም በምርመራ ማረጋገጥ አንችልም ብለዋል። ቀደም ብለው እንዳስረዱን ለቫይረሱ የሚጋለጡና የህመም ምልክት የሚያሳዩትን ብቻ ሳይሆን ምንም ምልክት ላያሳዩ የሚችሉ ብዙዎችንም እንዲሁ በተጨባጭ መለየት ባለመቻላችን ጭምር ነው የሚለውን ይዘን ይህም ሆኖ ግን ቀደም ብዬ ጠቀስ ያደረግኩት በዩናይት ስቴትስ እና በሌሎች የተራቀቀ ሕክምና ባለበትም እንዲህ ያለ ሁኔታ ሲከሰት ካየን በኢትዮጵያና በሌሎች መሰል የህክምና አቅርቦት ያልተሟላባቸው ሀገሮች ከበሽታውም ጽናት አንጻር ሲታይ ሰው እንደ ቅጠል እንዳይረግፍ ከፍ ያለ ስጋት ማሳደረ ነበርና ለመዘናጋት አንድም ምክንያት ባይኖርንም እጅግ ከፍ አደጋ እንዳይከተል አንዳች የተለየ ሁኔታ ያረገበው ይመስላልና እንዴት ይገልጹታል? እንግዲህ በአጠቃላይ ከሌላው ዓለም ጋር ሲታይ አፍሪካ እንደተፈራው አይደለም። ሰደዱ አሜሪካ ነገርን እንዳስጨነቀ እና አውሮፓ እንዳስጨነቀው አይደለም። ብዙ ነገሮችን ማየት ይቻላል። እዚህ ላይ የእኛ ሀገር የህብረተሰባችን የእድሜ ስብጥር በአብዛኛው ወጣት ነው። እድሜያቸው ሰባ ሰባ አምስት ሰማኒያ ዘጠና የገባ ብዙ ቁጥር አይደለም ያለን። ሌላው ደግሞ ተደራራቢ በሽታ ያለባቸው ሰዎች ኢትዮጵያ ውስጥ አራትም አምስትም መድኃኒት እየወሰዱ እድሜያቸው ረዥም የሚኖርበት ሁኔታ በጣም ትንሽ ነው። እንደምናውቀው አንድ ሰው ሳምባውን አሞት ልቡን አሞት ደም ግፊት ኖሮበት፣ ስኳር ኖሮበት አምስት ስድስት መድኃኒቶችን እየወሰደ የሚኖር ኢትዮጵያዊ በጣም ትንሽ ነው። በአንጻሩ ግን እዚህ በዩናይት ስቴትስ እና በሌሎች አውሮፓ ሀገሮች እንደሚታየው የተለያዩ ህመም አይነቶች ኖሯቸው በሕክምና ብርታት ረጅም እድሜ የሚቆዩ አሁን ለዚህ ህመም በቀላሉ ሊጋለጡ የሚችሉ አይነት ሁኔታ ውስጥ የሚኖሩ ሰዎች ብዙ አይደሉም። ቀድሞንም ይሄን ረጅም እድሜ የመቆየት እድሉን አያገኙም እና እያሉ ነው። አዎ እነዚህ ነገሮች አሉ። ሌላው አኗኗራችን ይሄ ኮንግሪጌት ሴቲንግ የምንለው ብዙ። ቫይረሱ ደግሞ ቬሩለንስ እንለዋለን። ቫይረሱ እዚህ እና እዛ ተመሳሳይ ነው ወይ የሚያጠፋው ሕይወት? እነዚህ እንግዲህ ዲቴል ጥናት የሚፈልጉ ነገሮች ናቸው ወደፊት። ያም ሆኖ ግን በእርግጠኝነት መናገር የሚቻለው የበሽታው መጠን ሪፖርት ከሚደረገው በጣም ከፍ ያለ ነው። ቴስቲንግ በጣም ሊሚትድ በሆነበት ሁኔታ በአሁኑ አይነት የሰው ልጅ በምንድነው ህይወቱ ያለፈ የሚለውን በእርግጠኝነት መናገር በማንችልበት ሁኔታ ይሄ የተነገረው ብቻ ነው ብሎ መውሰድ አይቻልም። ስለዚህ በጣም ከፍተኛ ጥንቃቄ አሁንም ያስፈልጋል። ለሁሉም የኢትዮጵያ ሕዝብ መረዳት ያለበት ይሄ የግል የእያንዳንዱ ሰው የግል ግዴታ ነው። መንግስት ማድረግ የሚችለው ለሕዝብ ኢንፎርሜሽን መስጠት ነው። እባካችሁ ተከላከሉ ማለት ነው። መከላከያ መንገዶቹ እጃችን ላይ ናቸው። አፍናፍንጫን በማስክ መሸፈን ነው። ርቀት መጠበቅ ነው። ክራውድ ያሉበትን ቦታዎች አቦይድ ማድረግ ነው። ሰዎች በብዛት ከሚሰባሰቡባቸው ስፍራዎች ቦታዎች መራቅ፣ አዎ እጃችንን፣ ሳኒቴሽናችንን መጠበቅ። እነዚህን ነገሮች ለማድረግ እያንዳንዳችን እጃችን ላይ ያለ ይሄ ነገር እሱን በማድረግ አሁንም ፊታችን ላይ ያለውን ሌላ ህይወት የሚያጠፋ ነገርን መታደግ እንችላለን። እና መንግስትን መርዳት ነው የሚያስፈልገው። በእርግጥ ይገባኛል። ይሄ ወረርሽኝ ከመጣ ጀምሮ ድካም አለ በየቦታው። ይሄ ፓንደሚክ ፋቲግ ይባላል። ምክንያቱም ከሰው ጋር መራራቅ ለእኛ ተፈጥሯዊ አይደለም ሲጀመር። አፍንጫችንን፣ አፋችንን በማስክ መሸፈን የለመድነው አይደለም። ብዙ በዓላቶችን መዝጋት ለቅሶ፣ እንዲህ አይነት ነገሮች መድረስ ለእኛ የተለመዱ ነገሮች ናቸው። እነዚህ ነገሮች ግን በበለጠ ሁኔታ ወደኋላ ማድረግ ያለብን ጊዜ እንዲያውም አሁን ነው። ምክንያቱም ብዙ ሰርኩሌት የሚያደረግ ቫይረስ ነው ያለው። ብዙ ቫይረስ አለ አሁን አካባቢው፣ እንዳልኩት ደግሞ ጸባዩም ተቀይሯል። መልካም። ከጉዞ ጋር የተገናኘ ትንሽ ገፋ አድርገን እናንሳ። ሰዎች ወደ አንድ ቦታ ሊሄዱ በሚችሉ ጊዜ በአካባቢ ብቻ የተከሰተ ወረርሽኝ እንኳን ካለ ቅድመ ማስጠንቀቂያ ብዙ ጊዜ ይደረጋል። ቅድም እርስዎ የገለጹት የኮቪድ ደረጃዎችን በሀገሮች ውስጥ ያለበትን ደረጃ የሚያመላክተው ኢትዮጵያን በጣም ከፍተኛ ነው የሚለው። በጣም ከፍተኛ የኮቪድ ተጠቂነት ካላት አገሮች ውስጥ የተካተተችው። በአንጻሩ ደግሞ ቀደም ብለን ባነሳናቸው ሁኔታዎች ውስጥ ያን ያህል የተጋነነ የመሆኑ ስሜት አይሰማም። እንዳሉት የምርመራ ውጤት አለመታወቅ፣ በእርግጥ ለሕመሙ የተጋለጡት ሰዎች ቁጥር አለመታወቅ፣ ለህልፈት የተዳረጉት ሰዎች አለመታወቅ ብዙ ክፍተቶች ቢኖሩም ያን አይነት ሁኔታ አልተፈጠረም። እስኪ ፈታፈታ እናድርግ ተጓዦች ማንኛውንም ወደ ኢትዮጵያ የሚደረግ ጉዞ እንዳያደርጉ ይመክራል፣ የዩናይት ስቴትሱ የበሽታዎች መከላከያ እና መቆጣጠሪያ ድርጅት ሲዲሲ። የግድ መሄድ ካለባቸውም ማድረግ ያለባቸውን ይዘረዝራል። ይሄን ሁሉ የሚልባት ኢትዮጵያ ግን ያን ሀል የሰጋች ወይም በዛ ሁኔታ ውስጥ ያለች አይመስልም። ለምን እነኚህ ክፍተቶ የተፈጠሩ አንዳንዶቹ እነካክተዋቸዋል። ግን ከፍተኛ፣ በጣም ከፍተኛ አሳሳቢ ወይም አስጊ ሀገር ተብላ እንዴት ልትቀመጥ ቻለች? ቀደም ብለን ካነሳናቸው ክፍተቶች ጋር በንጽጽር አድማጮች እነኝን ማያያዝ እንዲችሉ። አዎ እንግዲህ ምንድን ነው የአሜሪካን የጤና ክፍል ለጉዞ የሚሰጡ ጥንቃቄዎች ባለው መሰረት፣ አንደኛ ብዙ የዓለማችን ክፍል ባትጓዙ ይሻላል። አራተኛ ደረጃ ማለት ወደዚያ አካባቢ ባትሄዱ ይሻላል የምንለው ዋርኒንግ ውስጥ ነው ያለው። ብዙ የዓለማችን ክፍል ይሄ የሚያሳየን ኮቪድ በጣም ሲሪየስ የሆነ የዓለም ወረርሽኝ መሆኑን ነው። አሁን ሁለተኛ ሁለት ነገሮች ይታያሉ። አንደኛ ትክክለኛ ኢንፎርሜሽን ማግኘት እንችላለን ነው ከዛ የሚለው ነው እሱን ማግኘት አንችልም። በርደን ኦፍ ዲዚዝ፣ ምን በሽታው ምን ያህል ደረጃ ላይ ነው የሚለው ነገር። ግን አሁን ባለው ኢንፎርሜሽንም ቢሆን ወደኋላ ሀያ ስምንት ቀናት ብንሄድ ኬዞቹ እየቀነሱ ነው ያሉት። ቴስት ከሚደረጉት ሰዎች ውስጥ ፖዘቲቭ የሚሆነውስ እየቀነሰ ነው ወይ ያለው ይታያል። ያን አሁን ኢትዮጵያ ባለችበት ሁኔታ ያን አታሟላም። አሁንም ፖዘቲቭ የሚሆኑት ሰዎች ቁጥር ከመቶ ሺህ ሲወሰድ ከመቶ በላይ ያ እንግዲህ ከመቶ በላይ ከሆነ ወደፊትስ የሚቀጥሉት አንድ ሳምንት፣ ሁለት ሳምንት ምንድን ነው ምን ተነብየው ተብሎ ሲተነበይ ኬዞቹ ይጨምራሉ ወይ ባሉበት ይቀጥላሉ እንጂ ይቀንሳሉ የሚል አያሳይም። እነዚህ ምክንያቶች ናቸው። ያለፉት ሀያ ስምንት ቀናት የነበረው መጠን ወደፊትስ ምን ይመስላል የሚሉት ኢትዮጵያን፣ በተለይ ደግሞ በቂ ኢንፎርሜሽን ስለማናገኝ አክቹዋል ኬዞቹ ሪፖርት ከተደረጉት የበለጠ ነው ተብሎ ስለሆነው ለሚገመጠው ስለሚሆንም በአራተኛ ደረጃ ዋርኒንግ ውስጥ ነው ኢትዮጵያ የገባቸው። ግን ብዙ አገሮች እዛ ላይ ነው ያሉት። በጣም ትንሽ ሀገሮች ናቸው ሰክሰስፉል የሆኑት በዚህ እንደ አውስትራሊያ አይነት ቦታዎች እነሱ በእርግጥ ኬዛቸውን በጣም ዝቅተኛ አድርገዋል የሚቀጥሉትም ሰባት ስምንት ቀናትም ሲታሰብ ኬዛቸው ከፍ አይልም ተብሎ ስለሚታይ ነው እና የሀገራችን ሁኔታ እዛ ላይ ነው ያለው ህዝቡ የሚወስደውም የጥንቃቄ መጠንም ይታያል ህዝቡ የሚወስደው የጥንቃቄ መጠን ኢትዮጵያ ውስጥ በእውነት በእውነት በአለም ላይ ወረርሽኝ እንዳለ ኢትዮጵያ ውስጥ ወረርሽኝ እንዳለ ህዝቡ ረስተዋል እና ይሄን ቆም ብሎ ማሰብና ቢሄቤራል ቼንጁን እያንዳንዱ ሰው ማድረግ የሚገባውን እንደ ግዴታ አድርጎ እንደ አዲስ መጀመር አለበት። ዶክተር አሰፋ፣ አሁን የምናወራው በጣም መሰረታዊ በሆነ ደረጃ ነው። እንደ አካላዊ ፈቀቅታ የተባለው ከአንዱ ሰው ወደ ሌላው ተራርቆ መንቀሳቀስ መሞከሩ በልማድ ከነበረን የህይወት ዘይቤ ጋር ቢጋጭም የህይወት ጉዳይ ነው እና ለራሳችን ባይሆን ለሚቀጥለው ሰው የሚሰጠውን ጥቅም እናውቃለን። ለራሳችንም ትልቅ ቦታ አለው። የፊት ጭምብሎችን ማድረጉ በንጽጽር ሲታዩ ቀላል ነገሮች ናቸው። እነኚህ የማንችላቸው ግዴታዎችም አሉ። በጣም አስቸጋሪ የሚያደርግ መሰረታዊ የዕለት ተዕለት ኑሯቸውን ለሚገፉበት ምርጫ የማይሰጣቸው አሉ። አብዛኞቹ የንግድ ድርጅቶች በአጭር ጊዜ ስራቸው ሲቋረጥ ከፍተኛ ኪሳራ እንደደረሰባቸው ተመልክተናል። በዕለት ውሎ የሚተዳደሩ ሰዎችም ያን እስኪያቅታቸው ድረስም የሚዳርግ ነው። በንጽጽር ነው እያወራን ያለ ነው እና አሁን ስናሳስብ እንደው ሽብር በሚነዛ መንገድ ሳይሆን ጨርሶ ተዘንግተዋል፣ የብረት ዋጋ ሊያስከፍል ይችላል። መድረግ ያለባቸው ጥንቃቄዎች ግን መድረግ አለባቸው እያሉ ነው እንግዲህ ምንድን ነው። ለእኛ ሀገር ብዙ አድቫንቴጆች አሉ። ብዙ ሰው ስራውን ውጪ ማድረግ ይችላል ቤት ውስጥ ባልሆነ ሁኔታ ብዙ አይነት ህዝብ ሊሰበሰብባቸው የሚገባ ነገሮች ግዴታ አስፈላጊና መሆን ካለባቸው ውጪ ማድረግ ዘርዘር ብሎ መቀመጥ፣ ለቅሶም ከሆነ ደስታም ከሆነ ውጭ አድርጎ አየር ባለበት ዘርዘር ብሎ መቀመጥና ማድረግ ይቻላል፣ አንድ የተዘጋ ቤት ውስጥ ከማድረግ። ኬዞች አሁንም ያጋጥማሉ። ሰው አሁንም እየተጎዳ ነው። ኮቪድ ደግሞ ታሞም የሚድን ሰውም ፖስት ኮቪድ ደግሞ የምንለው ሎንግ ኮቪድ ደግሞ አለ። ጉዳት አድርሶ ነው የሚሄደው። በተወሰኑ ሰዎች ላይ ደግሞ ጉዳቱ ትንሽ፣ ለተወሰኑ ወራትም እስካሁን እንደምናየው ከፍ ያለ ሊሆን ይችላል። ስለዚህ አቃሎ ማየቱን ነገሩን በጣም ተገቢ አይደለም። አሁን ደግሞ ኬዙ እየጨመረ በመጣ ቁጥር ብዙ ሰው በተለይ ስሜት ሳይኖረው የማስተላለፍ እድሉ ከፍ እያለ ነው የመጣው። ስለዚህ ኢንፌክሽኑን ወደ ቤታችን መውሰዳችን አይቀርም። ቤት ውስጥ ትልልቅ ሰዎች አሉ። ቤት ውስጥ በምኖርበት ሁኔታ ኢትዮጵያ ውስጥ ሰብሰብ ብለን ነው የምንኖረው። መጀመሪያ ካደረግነው ጥንቃቄ አሁን ነው የበለጠ ጥንቃቄ ማድረግ ያለብን። ያ እንግዲህ የቀን የዕለት ተዕለት ኑሯችንን በማይጎዳ ሁኔታ ግን፣ አንዳንዴ በቴሌቪዥን ባለስልጣናት ቁጭ ብለው ስብሰባ ሲመሩ ሲገናኙ ማስክ አያደረጉ ርቀታቸው በጣም የተቀራረበ ነው። እንደ ምሳሌ ሆነው መታየት አለባቸው እና ይሄን ነገር ነው፣ እጃችን ላይ ያለ ነገር ነው። ዲህ ከባድ ነገር አይደለም። ታላላቅ መሪዎችን ለአደጋ ሲዳርግ ተመልክተናል። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ቀድሞ ለሕመሙ ከተጋለጡት ውስጥ ናቸው። ፕሬዚዳንት ዶናልድ ትራምፕ በዙሪያቸው ያሉ የካቢኔ አባላት፣ ረዳቶቻቸው በሙሉ ቁጥር ስፍር በሌለው ይሄንኑ የሚያስፈልግ ጥንቃቄ ባለማድረግ ከተጋለጡት ውስጥ ናቸው። ፕሬዚዳንት ዶናልድ ትራምፕ ምናልባትም ማንም የማያገኘው በምቀራ ላይ ያለ ሕክምና ሳይቀር ማግኘት የሚችሉ ሰዎች እንኳን ሲቸገሩበት አይተናል። እና ለመዘናጋት ምክንያት ያለ አይመስልም። እስኪ በሚዛን እያመዛዘን የሚያስፈራና የማያስፈራውን መድረግ ያለበትን እና እንደው ምናልባት ያን ል ባይደረግም ላይከብድ የሚችለውን እየለየን ነው እና የበዓላት ሰሞን ነው ዶክተር አሰፋሁን ያለንበት ትዕይንቶች ተመልክቼ ያለው ባለፈው ሳምንት የታላቁን ሩጫ ውድድር አይቻ ያለው በዚህ ሀገር በእንግሊዝኛው አጠራር ሱፐር ስፕሬደር የሚባሉት ብዙ ሰዎችን በአንዴ ለበሽታው ሊያጋልጡ የሚችሉ ሁኔታዎች አንድ ቦታ ሰዎች ታጭቀው የሚመከሩትን የጤና ባለሙያዎች የምትመክሯቸውን የጥንቃቄ እርምጃዎች ጨርሶ ሳያደርጉ ወይም ሳይጠነቅቁ የሚያደርጉት ነገር ዴት ነው ከኃላፊነት ውጭ የሚሆነው? የጤና ባለስልጣናትም ሆኑ ሌሎች የሚመለከታቸውስ መንገድ ማሳየቱ ላይ በእነሱም በኩል ቅድም እንዳሉት አጽንኦቱ በግለሰብ በቤተሰብ ላይ ነው። ግን ደግሞ አሁን በቅርቡ ሁሉም ሰው የግድ የፊት ጭንብል እንዲያደርግ ግዴታ እንደተጣለው የሚያስቀጣ በኃላፊነት የሚያስጠይቅ እንደተደረገ ሁሉ እንዲህ ጊዜያዊ ትዕይንቶች ሲዘጋጅስ ማን ነው የሚጠየቀው? ምናልባት የሚጠየቀውን ክፍል ባናውቅ እንኳን እሱ እንዴት ነው መታየት ያለበት? አዎ ማንም ሕዝብን የሚሰበስብ ተግባር የሚያደርግ ሰው በሩጫም ሆነ ጥምቀትም ይሆን ሌላ አይነት ሃይማኖታዊ በዓልም ቢሆን በጣም አርቆ ማሰብ አለበት። ይሄ የሀገር ሪስፖንሲቢሊቲ ነው። በአሁን ደረጃ የሃይማኖት አባቶች ትምህርት ማስተማር አለባቸው፣ እንደሚገባኝ በእስልምናውም በክርስትናውም። ምክንያቱም የኛ ሀገር ሰው የኦፒኒየን ሊደሮቹ ለየት ይላሉ። ባለስልጣን ላይሆን ይችላል። የሃይማኖት አባት ቢነግረው የሚያዳምጥ ይመስለኛል እኔ በጣም እምነት ያለው ህዝብ ስለሆነ፣ እነሱ እባካችሁ አሁን ባለንበት ሁኔታ ትንሽ ወደ ኋላ አንበል ብለው ቢያስረዱ መልካም ነው። ሌላ ግን ምንም አይነት ሶሻል አክቲቪቲ እና ህዝብን የሚሰበስቡ ሰዎች የጠለቀ እውቀት ሊኖራቸው ይገባል። እያንዳንዱ የጤና ባለሙያ እንደ አማካሪ ቢያደርጉና ያ የሚሰጣቸውን ምክር ቢቀበሉ ጥሩ ነው። ስንት ሰው ነው መሰብሰብ የሚችሉት? ከሰበሰቡስ በኋላ እያንዳንዱ ሰው ማስክ ማድረጉን፣ ርቀት መጠበቁን እነኚህን ሁሉ የሚከታተሉ ኢንፎርስመንቶች ያስፈልጋሉ። ካልሆነ ህይወት ማጣታችን አይቀርም። የጤና ባለሙያ አድቫይዘር ቢያደርጉ ለሚያደርጉት ኢቨንት እሱ ጥሩ መነሻ ይሆናል ብዬ ነው ማስበው። መልካም ይሄ ራሱን የለወጠ የቫይረስ ዝርያ አሁን አሳሳቢነቱ ከፍ እያለ ነው። በእንግሊዝ ሀገር ታየ፣ በደቡብ አፍሪቃ ታየ፣ አሁን በዩናይትድ ስቴትስ በርካታ ግዛቶች ውስጥ እየታየ ነው። ፈጥኖ የሚዛመት አሳሳቢነቱን ከፍ ያደርገዋል፣ ቀድሞ ከነበረው። በአንጻሩ ደግሞ የዛሬ ዓመት ቤታችንን ዘግተን አብዛኞቻችን ስራችንን ከቤታችን ልንሰራ ስንወስን ስንገደድ ገና እየጀመረ ነው። ለቫይረሱ የተጋለጡ ሰዎች ቁጥር በሺዎች እየቆጠርን ይበልጥም እየፈራን እያሳሰበን በሚሄዱ ነው። በጊዜው እያንዳንዱ ጥቃቅን ነገር ውስጥም ትምህርት አለና ምናልባት ያላወቅናቸው ነገሮች ዛሬ ብዙ ተምረን ሊሆን ይችላል። ነገር ግን ሕይወታቸውን ያጡ ሰዎች ቁጥር በሚሊዮኖች በዓለም ደረጃ እየተቆጠረ ባለበት እንዲህ ያለ ደግሞ ራሱን የለወጠ የቫይረስ ዝርያ መከሰት የት ያህል አሳሳቢ ያደርገዋል? ምን ማለትስ ነው ይህ አይነቱን ራሱን የለወጠ የቫይረስ ዝርያ አድማጮች ቃለ ምልልሱ አላበቃም። ለአሁኑ እንግዳይን ዶክተር አሰፋ መኮንን ጅጃውን ለጊዜያቸው አመሰግናለሁ። ጊዜ እርስጥልኝ።